ኢኮኖሚው አለ። በአዲሱ የኢትዮጵያ መንግስት የልማት እቅድ መሰረት የማምረቻው ዘርፍ እስከ 2017 ዓ ም ባሉት የመጀመሪያ አምስት ዓመታት በተለይ በ12 ዘርፎች ላይ ያተኩራል። እቅዱ እንደሚያሳየው እስከ 2017 ዓ ም ባሉት ዓመታት ይኸው ዘርፍ የግብርና ምርቶችን በጥሬ እቃነት በሚጠቀም ማኑፋክቸሪንግ ላይ በማተኮር አስተማማኝ የኢንዱስትሪ መሰረት ለመገንባት የሚሰራ ይሆናል። የግብርና ምርቶች ማቀነባበሪያ፣ ቆዳና የቆዳ ውጤቶች፣ ጨርቃ ጨርቅና አልባሳት፣ መሰረታዊ ኬሚካል እና የኬሚካል ውጤቶች በእነዚህ ዓመታት ትኩረት ከሚደረግባቸው ዘርፎች መካከል ይገኙበታል። ከ2018 እስከ 2022 ዓ ም ባለው የእቅዱ ሁለተኛ የትግበራ ዘመን ከፍተኛ ካፒታል እና የሰለጠነ የሰው ኃይል ወደሚጠይቁ የማኑፋክቸሪንግ ንዑስ ዘርፎች በመሸጋገር ኢንዱስትሪ መር ኢኮኖሚን ለመገንባት ጥረት እንደሚደረግ በሰነዱ ሰፍሯል። የትራንስፖርት መሳሪያዎች፣ የማምረቻ ማሽኖች፣ የሕክምና እቃዎች ማምረትን ጨምሮ ዘጠኝ ዘርፎች ለሁለተኛው ምዕራፍ የተለዩ ናቸው። ኢትዮጵያ ከኋላ ቀር የግብርና ዘርፍ በመላቀቅ ለኢኮኖሚው መዋቅራዊ ለውጥ ያመጣል ተብሎ ተስፋ በተጣለበት የእድገትና ትራንስፎርሜሽን እቅድ ከ2003 እስከ 2012 ዓ.ም ተመርታለች። የኢኮኖሚ ጥናት ባለሙያው ካስፐር ፍሮህሊክ እቅዱ የኢትዮጵያ መንግስት በፖሊሲ ደረጃ ከድህነት ቅነሳ ወደ መዋቅራዊ ሽግግር ፊቱን ያዞረበት እንደነበር ያስታውሳሉ። ካስፐር ፍሮሊክ በጀርመን የእድገት ጥናት ተቋም የኢኮኖሚ ተመራማሪ ናቸው። የኢትዮጵያ ኢኮኖሚ በዋናነት በእርሻው ክፍለ ኢኮኖሚ ላይ የተመሰረተ ነው። የሀገሪቱ ሕዝብ ቁጥር ከፍተኛ ነው። ከእድገትና ትራንስፎርሜሽን እቅዱ በፊት ተግባራዊ ይደረግ የነበረው ፖሊሲ በዋናነት በድህነት ቅነሳ ላይ ያተኮረ ነበር። የእድገትና ትራንስፎርሜሽን እቅዱ መዋቅራዊ የኢኮኖሚ ሽግግርን ያስተዋወቀ ነው። ዓላማው መሰረቱን በእርሻው ላይ ያደረገውን በማምረቻው ዘርፍ ወደሚመራ ኢኮኖሚ ለመቀየር ነበር። ለኢትዮጵያ ልሂቃን ኢኮኖሚያቸውን ከእርሻ ጥገኝነት አላቀው ዛሬ ያደገ የሚባል ኢኮኖሚያዊ መዋቅር የገነቡት የደቡብ እስያ አገራት አርዓያ ነበሩ። የልማታዊ መንግስትን መንገድ ይከተል በነበረው የቀድሞ ኢህአዴግ ሰነዶችና በባለስልጣናቱ አንደበት እነ ደቡብ ኮሪያ ለዚህ በተደጋጋሚ በምሳሌነት ሲጠቀሱ ቆይተዋል። ካስፐር ፍሮሊክ ኋላ ቀር ከሆነው የእርሻ ክፍለ ኢኮኖሚ በመላቀቅ መዋቅራዊ ሽግግር ማድረግ እንደሚቻል ይስማማሉ። መዋቅራዊ ሽግግር ሰዎችና ካፒታልን ከግብርና ወደ ማምረቻው ዘርፍ ወይም በበለጸጉ ሀገራት እንደታየው ወደ አገልግሎት ዘርፍ ማንቀሳቀስ ማለት ነው። የእድገትና ትራንስፎርሜሽን እቅዱ የተወሰነውን በማሳካት ረገድ ጥሩ ቢሆንም ሙሉ በሙሉ ግን ስኬታማ አልነበረም። መዋቅራዊ ሽግግር ሲደረግ ሰዎች የበለጠ ውጤታማ ይሆናሉ። ስለዚህ ሰዎችና ካፒታልን ማንቀሳቀስ ብቻ ሳይሆን በአንድ ጎኑ የበለጠ ምርታማ ማድረግ ማለት ጭምር ነው። ሌላው እጅግ ጠቃሚ ነጥብ የማምረቻውን ዘርፍ ስኬታማ ማድረግ ካስፈለገ ከግብርናው ዘርፍ ጋር አንዳች ትስስር ሊኖረው ይገባል። ከ2003 እስከ2012 ባሉት ዓመታት የማምረቻው ዘርፍ ከ13 እስከ15 በመቶ የሚደርስ እድገት ነበረው። የኢትዮጵያ መንግሥት የ10 ዓመታት የልማት እቅድ የኢኮኖሚ መዋቅራዊ ሽግግርን ከማሳካት አንጻር ትልቅ ትኩረት ተሰጥቶት የነበረው የማኑፋክቸሪንግ ኢንዱስትሪ ባለፉት ዓመታት እድገት ያስመዘገበ ቢሆንም ከጠቅላላ የሀገር ውስጥ ምርት ያለው ድርሻ እምብዛም ለውጥ ሳያሳይ በ2003 በጀት ዓመት ከነበረበት 4.5 በመቶ በ2012 ዓመት በጀት ዓመት 6.9 በመቶ ሆኖ መዝለቁን ያትታል። ፖሊሲው በተወሰነ መንገድ ስኬታማ ነው። የኢትዮጵያ እድገት በአፍሪቃም ሆነ ከሌሎች የዓለም ሀገሮች ሲወዳደር አስደናቂ ነበር። ነገር ግን ያ እድገት ጊዜያዊና በተወሰነ መልኩ በብቁ የተረጋገጠ አልነበረም። ፖሊሲው ለኢኖቬሽንና ለማሳደግ ትኩረት ሳይሰጥ ቀርቷል። ምርታማነትን ለማሳደግና ከግብርና ውጤቶች ኮምፒውተርን ወደ መሳሰሉ ውስብስብ ምርቶች ለመሸጋገር የሚያስፈልገው ደግሞ ይሄ ነው። ይህም ፖሊሲው በበቂ ሁኔታ ትኩረት ይሰጠው አይመስለኝም። በሰነዱ መሰረት ባለፉት አስር ዓመታት ከኢትዮጵያ የማኑፋክቸሪንግ ኢንዱስትሪ በየአመቱ በአማካይ 357 ሚሊዮን የአሜሪካ ዶላር ገቢ ተገኝቷል። ምንም እንኳ ከአጠቃላይ የወጪ ንግድ ገቢ ያለው ድርሻ ዝቅተኛ ቢሆንም የማኑፋክቸሪንግ ኢንዱስትሪ የወጪ ንግድ ገቢ ከሌሎች ዘርፎች አንጻር ሲታይ ፈጠን ያለ እድገት አሳይቷል። ለዚህ ለዘርፉ ከተሰጡት የፖሊሲ ድጋፎች በተጨማሪ የጨርቃ ጨርቅና የቆዳና የቆዳ ውጤቶች በዓለም አቀፍ ገበያ ያሳዩት አንጻራዊ ተወዳዳሪነትና ከኢንዱስትሪ ፓርኮች መስፋፋት ጋር ተያይዞ የማኑፋክቸሪንግ ኢንዱስትሪው ያሳየው መነቃቃት አዎንታዊ ተጽዕኖ ማሳድራቸው ተገልጿል። ኢትዮጵያ ስኬታማ ከሆነችባቸው መካከል ለበርካቶች የስራ እድል የሚፈጥሩ ኢንዱስትሪዎችን ቀልብ መሳብ ይገኝበታል። የጨርቃጨርቅ ማምረቻው ዘርፍ ከፍተኛ የውጭ መዋለንዋይ ስቧል። ይሄ ደግሞ ለሰዎች የስራ እድል ይፈጥራል፣ ደሞዝ ያገኛሉ፣ አዳዲስ ክህሎቶች ለመማር የተወሰነ ችሎታ አላቸው። ጥያቄው ግን በረዥም ጊዜ ምን ይፈጠራል የሚለው ነው። ያ መዋለንዋይ ለአመታት የስራ እድል ብቻ ሲፈጥር ቆይቶ ያ የውጭ ኩባንያ ጥሎ ቢወጣ ምን ይፈጠራል? እነዚህ ኩባንያዎች ለተቀጣሪዎቻቸው ሊያጋሩት የሚችሉት ከፍተኛ የምርታማነት ደረጃ እና እውቀት አላቸው። ያ እውቀት ካልተሸጋገረ ወይም የሀገር ውስጥ ኩባንያዎች በማናቸውም መንገድ ያንን መፍጠር ካልቻሉ፣ ፖሊሲው በረዥም ጊዜ ይሄ ነው የሚባል ነገር አላመጣም ማለት ነው። የጥናት ባለሙያው ካስፐር ፍሮሊክ የኢትዮጵያ መንግስት ካለፈው አካሄድ መንገዱን ሲቀይር ልብ ሊባሉ ይገባል የሚሏቸው ጉዳዮች አሉ። ከእነዚህ መካከል የኢኖቬሽን ጉዳይ ቀዳሚው ነው። ጂ ፒ ከውጭዎቹ ወደ ሀገር ውስጥ ኩባንያዎች የቴክኖሎጂ ሽግግር የሚደረግበት የውጭ ባለሙያዎች ወደ ኢትዮጵያ ተጉዘው የሀገር ውስጥ ኩባንያዎችን በምርት ሂደታቸው ላይ የሚያግዙበት መንገድ ቢመቻች ኖሮ ብዙ ጠቀሜታ ይኖረው ነበር። ሁለተኛው በርካታ የፖሊሲ አውጪዎች የኢኖቬሽንና የቴክኖሎጂ ሽግግርን እንዴት መደገፍ እንዳለባቸው በመለየት ረገድ ችግሮች እንደነበሩባቸው ተረድቻለሁ። በዓለም ባንክ ሪፖርቶች የሚጠቀሱ ፋይናንስና ብድር ማግኘትን የመሳሰሉ ችግሮችን ለመመለስ ፈታኝ ቢሆኑም ለመረዳት ቀላል ናቸው። የኢኖቬሽንና የቴክኖሎጂ ሽግግርን እንዴት ማበረታታት ይቻላል የሚሉ ጉዳዮች ግን ከባድ ናቸው። ከዘርፍ ዘርፍ ጭምር ይለያያሉ። የኢትዮጵያ ፖሊሲ አውጪዎችን ለመርዳት ቻይናና ህንድን ከመሳሰሉ በማደግ ላይ ከሚገኙ ኢኮኖሚዎችና ከሌሎችም እውቀትን ማሸጋገር የሚቻልበት እድል አለ ብዬ አስባለሁ። ካስፐር ፍሮሊክ እንደሚሉት የግሉ ዘርፍ በተለይ በእውቀትና ቴክኖሎጂ ሽግግር ረገድ ሊጫወተው የሚገባ ከፍ ያለ ሚናም አለ። የኢትዮጵያ ተቋማት የበለጠ ምርታማ የሚያደርጋቸውንና በርከት ላሉ ዜጎች የስራ ዕድል ለመፍጠር የሚያግዛቸውን ከፍ ያለ እውቀት ከውጭ ኩባንያዎች መጋራት አለባቸው። አድማጮች፣ የዛሬው መሰናዶ ይህን ይመስል ነበር። እሸት የበቀለነኝ ጤና ይስጥልኝ።